መድረኩን ያዘጋጀው ነጻነት እና እኩልነት የተባለው ፓርቲ ሊቀመንበር ዶክተር አብዱልቃድር አደም በመክፈቻ ንግግራቸው ተከታይን ብለዋል። ሁሉም የሀገራችን ሕዝቦች ከሌሎች ኢትዮጵያውያን ወገኖቻቸው ጋር በሰላም፣ በወንድማማችነት፣ በአንድነት፣ በመቻቻል እና በፍቅር መኖር ይሻሉ። ይሁን እንጂ የሁሉም የሀገራችን ሕዝቦች የጋራ ተጠቃሚነትን ሊያረጋግጡ የሚችሉ በሚችሉ ጉዳዮች ላይ ትኩረት ሰጥቶ የመስራት ፖለቲካዊ ባህልና ታሪክ የለንም። በማንነት ፖለቲካ ብቻ ላይ ማተኮራችን ከሌሎች አህጉራዊና ዓለም አቀፋዊ ይዘት ካላቸው ጉዳዮች እንድንርቅ አድርገናል። በፍጥነት በማደግ ላይ ባለው ሉላዊነት የተነሳ የአፍሪካና የዓለም ምጣኔ ሀብትና ግንኙነት ይበልጥ እየተቆራኘና እየተወሳሰበ የመጡ ሲሆን በዚህ ፈርጀ ብዙ ዓለም አቀፍ ግንኙነት ውስጥ ጥቅማችንን አስጠብቀን ተወዳዳሪ ለመሆን የሚያስችሉ የፖሊሲ አማራጮች ላይ በቂ ትኩረት አላደረግንም። በአካባቢያዊና አህጉራዊ የንግድ የባህልና የፖለቲካ ትስስር ውስጥ ዜጎች በቂ እውቀትና ተሳትፎ እንዲኖራቸው የሚያስችሉ የፖሊሲ አማራጮች ላይ ፖለቲከኞች ውይይት ሲያካሂዱ አንስተዋልም። በእለቱ ዶክተር ሲሳይ መንግስቴ የፖለቲካ ፓርቲዎች ዴሞክራሲና የፌዴራል ስርዓት ግንባታ፣ ዶክተር ኮንቴ ሙሳ በኢትዮጵያ ፖለቲካ ትኩረት የተነፈጉ አጀንዳዎች በሚሉ ርዕሶች ሀሳብ ያቀረቡ ሲሆን ዶክተር መላኩ ተገኝ በኢትዮጵያ ፖለቲካ አንኳር አጀንዳዎች፣ አቶ ሙሼ ሰሙ ደግሞ የኢትዮጵያ ወደፊት የትኩረት አቅጣጫ በሚሉ ርዕሶች ንግግር አድርጓል። አቶ ሙሼ ሰሙ ከተናገሩት በጥቂቱም የተራ ብሔርተኝነትና በመኪና የተገጨ ሰው አንድ ነው ይባላል። ብሔርተኝነት ሁልጊዜ በራሱ መቆም ስለማይችል ችግሮቹን ምንድን ነው የሚያደርገው? ኤክስፖርት ነው የሚያደርገው። በሌሎች አካባቢ ያለው ማህበረሰብ ኤክስፖርት ያደርጋል የሱ ድህነት ምክንያት አካባቢ ያሉ ሰዎች ሀብት ማግኘት ወይም ደግሞ ይቻለ የኑሮ ደረጃ ላይ መድረስ አድርጎ ወስዷል። የእሱ የሆነ መሬት ላይ መጥተው ስለሰፈሩ እሱ ሊያገኝ የሚገባውን ድል ያጣ አድርጎ ወስደዋል። መኪና የተገጨም ሰው እድሜ ልኩን የነበረው በሽታ ትዝ የሚለው መኪና ተገጨው፣ ውሃ እየተመላለሰ በሽታው እየቆሰቆሰ ለተፈጠሩ ችግር በሙሉ ተጠቃሚ ጥያቄ ነው የሚያነሳው እንጂ ሌሎች ነገሮችን ማይታቸል እና ብሔርተኝነት ሲከር ልክ መኪና የተገጨ ሰው አይነት ዝንባሌ ነው የሚኖረው እና ግለሰብ በግለሰብ መንት ላይ ስመስርተን የምናነሳቸው ጥያቄ ሁል ጊዜ መሰረታዊ ጉዳያቸው እኔ እውቀቴ፣ ችሎታዬ፣ አቅሜ ምንድን ነው ከሚል ነው። ማለት ግለሰቡ ይገባኛል፣ እኔ ባለኝ እውቀት፣ እኔ ባለኝ አቅም፣ እኔ ባለኝ የትምህርት ደረጃ፣ እኔ ባለኝ ሪሶርስ እና ሀብት አገሬ ውስጥ ምን ድርሻ ይኖረኛል ወይም ደግሞ ምን ኮንትሪቢዩት አድርጋለሁ ብሎ ነው የሚጀምረው። ብሄሮችን ሰብስቤ ብችልም ባልችልም ባውቅም ባላውቅም በብሔር አጀንዳ ራሴን ከፋ አድርጋ። ስለዚህ እነዚህ ሁለት ቅራኔዎች በኢትዮጵያ ውስጥ መፍትሄ የሚያገኙበትን መንገድ ከወዲሁ መቀየስ ካልቻለን ወደፊት የምንለው ነገር ጥያቄ ላይ መውደቋ አይታለ። በውይይቱ ተሳታፊዎች በቀረቡ ጽሑፎች ላይ ተንተርሰው ሀሳብ አስተያየታቸውን አክሏል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም